ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የእሁድ ምሽት ጥቅምት 21 2014 ዓ ም ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብሬያችሁ የማመሸው እኔ ስመኝሽ የቆየነኝ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። ለዛሬ ምሽት ከዚህ በፊት በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ። በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖረው ዘረኝነት ዙሪያ የሚደረጉ ውይይቶችንና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። አሜሪካን ሀገር የሚኖሩ አንድ መቶ ሰላሳ ኢትዮጵያውያንም በጥቁሮች ላይ የሚደርስ የዘር ጭቆናን ለማስቆም ብቸኛ መፍትሄው በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁመዋል። ድርጅቱ የመጀመሪያ ሙከራ ስራውን ኢትዮጵያ ለመጀመር ፐርፐስ ብላክ ኢትዮጵያ የሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ፣ እንዲሁም ከ1 ሺ በላይ ችርቻሮ መሸጫ ሱፐር ማርኬቶችን ለመገንባት እየተንቀሳቀሰ ይገኛል። ስራውም ከ100 ሺ በላይ ለሚሆኑ ወጣቶች የስራ እድል ይፈጥራል። በዚህ ዙሪያ ከፕሮጀክቱ ስራ አስፈጻሚ የቀድሞ የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍስሐ እሸቱ ጋር አድርገው የነበረ ቆይታ እንዲ ይቀርባል። እንግዲህ ዶክተር ፍስሐ እሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲ ነው። ምን ያክል አመት ሆነ ከዩኒቲ ጋር ከተለያያችሁ? ከዩኒቲ ጋር ከተለያየን በአጠቃላይ አስራ አራት አመት ሆነኝ ማለት ነው። አስራ አራት አመት ረጅም ጊዜ ነው። ግን እንደው መለስ ብለህ ዩኒቲን ስታስብ፣ መቼም እንደ ስኬት የሚያስደስትህ እና ደግሞም አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል? ዩኒቲ እንግዲህ እንዳልሱ ብዙ የሚያስደስተም የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ በኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የማደረገው አስተዋጽኦ የሚያስደስት ነገር ነው ያለው። የሚያስቆጭ ነገር የሚባለው እንግዲህ ዩኒቴ ያው በጣም ብዙ ነገሮች ነው የጀመርንበት ነገር ነበር ዛሬ አስራ አራት ዓመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ ዓለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው እና በተለይ ደግሞ በጥቁሮች ሕዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ከደረገጻችሁ ላይ ይቻለሁና እስኪ ስለ አጀማመሩና ስለ አላማው ጥቂት በለን። ያው አሜሪካን ስትኖሪ ታውቂዋለች ጥቁሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው ከዛም ባሻገር ደግሞ ጥቁር መሆን ብቻ ሳይሆን እንደ ኢሚግራንትም ከውጭ የመጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ ሶስት እና አራት እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆነ ሁላችሁ የምታውቂው ነው። እና በአጠቃላይ የጥቁሩ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት ከዛም አልፎ ደግሞ ዘረኝነቱም መከበሩም ራሱ ይሄ በአጠቃላይ ነው መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው እንደ ሌላው ማህበረሰብ ትክክለኛ የሚገባንን ቦታ ድርሻችንን ልንዜ የሚችለው የሚለው ቁጭት የወለደው ነው እና ለዘመናት ሲከባለል የመጣው ሂደት በአጠቃላይ ጥቁር ሕዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትም አላደረሰን። ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ብንሰራ ሞር ውጤታማ መሆን ይችላለን። ከዛ ባሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይ ነን እና መካስ አለብን የሚለው ሂደት እሱም የትም አያደርሰንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድን ናቸው? ከዛ ባሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ የሳይኮሎጂካል የአመለካከት የስነልቦና ጫና ምክንያት ጥቁሮች በአጠቃላይ ድህንነትን ማክሰብ አርገነዋል። ድሀነን የሚለው በቃ ድሀዎች ናቸው የላቸውም የሚለው ኮንሰብት አመለካከት ሪሊ ሰርሶ በቃ ሁሉ ነገር ሲመጣ እኛ የለንም የሚለው አይነት አመለካከት መጥቷል እና ደህንነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ድሀ አይደለም። አሜሪካ ውስጥ ብቻ ወደ አንድ ነጥብ አንድ ትሪሊየን ዳላር ስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ኦፕቴን ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ እሺ፣ አንድ ነጥብ ሶስት ቢሊየን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካንም በምንመለከትበት ጊዜ ከማናቸውም የሚሻል እንጂ ከማንም ያነሰ ሪሶርስ አይደለም ያለን እና ይህን ሁሉ ይዘን ይልቅ ይልቅ የድህነትን አክሴፕት አርገን ከምንቀበል አማራጮችን ፈጥረን ለውጥን ማምጣት እንችላለን የሚል ሀሳብ ነው ብላክ ኢኮኖሚ ኤክስለንስ የወለደው። በግብ ደረጃ አራት ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው። እና አራቱ ጎብግቦች በሚቀጥሉት አስራ አምስት አመታት አንድ ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው አስር አመት ውስጥ አንድ ሚሊዮን ብላክ ሚሊዮኖችን መፍጠር፣ በሚቀጥሉት አስራ አምስት አመታት ውስጥ አንድ ነጥብ አምስት ትሪሊዮን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር፣ ከዛም ባሻገር ደግሞ በዓለም ትልቁ የሆነን የጥቁሮች ሜዲያ ኦርጋናይዜሽን በሚቀጥሉት አስር አመታት ውስጥ ማቋቋም ናቸው። እና እነዚህን ለመስራት የተቋቋመው ብላክ ኢኮኖሚክስ ስለ ይህንን ትልቅ አላማ እንዳልከው በዓለም ዙሪያ ያሉ ጥቁር ህዝቦች ህዝቦችን የሚነካ ፕሮጀክት ነው። ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁት እና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ እየሄድከው። በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን የያዛችሁት። እና እንዴት ነው ኢትዮጵያን የመረጣችሁት? ኢትዮጵያ ላይ እንቅስቃሴውን እንጀምር ስል የራሱ ቅድም ከነገርኩህ ነጥቦች ጋር የተገናኘ ነው እና አንዱ ትልቁ በምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት አስራ አምስት አመታት አንድ ቢሊዮን የትነ ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳነው አይደለም። አብዛኛው ጥቁር ህዝብ የሚኖረው አፍሪካ ነው። አፍሪካ ውስጥ ዜና ለኮንሱመር ለሸማቾ በሚቀርብበት ሂደት ውስጥ በሚድልሜን በማስወገድ በኢኮመርስ እና በኖርማል ዲስትሪቢሽን ይቻላል። ልክ አማዞን እና ሆልፉድ እንደሚያደርገው ማለት ነው። በእነዚህ አይነት ቻለል ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ በሚፈጠሩት የስራ ድልስ ወጣቶችን ኢምፓክት ማድረግ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ የሚጠቅም ሞዴል ይዘን የመጣ ነው እና አፍሪካ ውስጥ ከሄድን የት ነው መግባት ያለብን የሚለው ብዙ ብዙ ክርክር ነበር። በእንግዲህ አብረን ይሄ እንቅስቃሴ በጀመርነው እና ይሰራን ባለነው መካከል እና ኢትዮጵያ ውስጥ የሰላም ጉዳይ ብዙ አንዳንድ ችግሮች ነበሩ፣ እና ኢትዮጵያ ውስጥ ለመግባት አስቸጋሪ ነው። ለምን ሌሎች አፍሪካ ሀገሮች ውስጥ አን ግም የሚል አንድ ሀሳብ ነበር፣ ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው። ምንም ማለን ምንም ይህ የጥቁር ሕዝብን ጠፋንታ የጥቁር ሕዝብን ክብር የማስመለስ የጥቁር ሕዝብን በኢኮኖሚ እንደገና መልሶ በዓለም ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም መስጠት አይገባም። ይሄ እኛ ኢትዮጵያውያንን ሴት የጀመር ነው በቅድሚያ ሀገራችንን ሞክረውና እዛ የማይሳካ ከሆነ ወደፊት ሄደት የምናየው ይሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚ ይሄንን ለማንም አሳልፈን መስጠታ አይፈለግብንም። ግን የመጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር ላለማሳለፍ ብለን ወደ ኢትዮጵያ ይዘን የገባ ነው ፕሮጀክት የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ። ምናልባት የሌሎች ሀገሮች ድምፅ ነበረበት ኢትዮጵያውያን ወደ መቶ ሰላሳ አምስት የምንጠጋ ኢትዮጵያ በዚህ ድርጅት ውስጥ የተንቀሳቀስን ነው ያለ ነው። ከዛ ባሻገር ከተማ ፐርፐስ ብላክ ኢትዮጵያን ይዘን ስንገባ ወደዚህ ወደ ኢትዮጵያ አንድ መቶ ስምንት የሚጠጉ ሙሉ በሙሉ ኢትዮጵያውያን ፋውንደሮች ናቸው የፐርፐስ ብላክ ኢትዮጵያን የሚያቋቁመው። አድማጮች የተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ፐርፐስ ብላክ ኢትዮጵያ ስለተሰኘውና የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እየዘረጋ ስለሚገኘው ተቋም ከድርጅቱ ስራ አስፈጻሚ ዶክተር ፍስሐ እሸቱ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይት እንመለስ። እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ፣ ደግሞም ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታልና ይህን ያሰባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ? ያ እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ በይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም በጣም አናሳው አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ለሶስት ምት ቤት እስከ Müşbater bir dünya benim için iddia, itiraz da net falan o. Ben kavradığım kadarıyla bu projektozlarla agro processing e-commerce da e-commerce üzerinde de mu, hybrid sistem ilüttalla, which is birçok e-commerce aradım ya da aradım. Bu e internet, internet internet ሲስተም እናውቃለን። ኢንተርኔቱ ራሱ ሪላያብል እንዳለ እናውቃለን። ስለዚህ የአብር ሲስተሙን ያደረገው ለምንድነው ሰው ኢንተርኔት የሌለው በስልክ ደውለው እቃ ኦርደር አድርገው እቃ ቤቱ ድረስ ሊመጣ የሚችልበትን ሲስተም ነው የአዶፕ ተማሪግ የፈለግ ነው። ይሄ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ኦልሬዲ ተጀምሮበታል። የተሰራን ያለ ለምሳሌ እንደ ዴሊቨር አዲስ የሚባሉ አሉ። ሌሎችም የስ እና የሚባሉ አሉ። አፍሪካ ውስጥ ኢኖቬቲቭ መሆን አለበት። ሳክሰሱ ልንሆን ታሰብን ና የእኛም ሲስተም እንደዛ ነው። ከዛ ባሻገር ደግሞ ሌላውና ትልቁ አካሉ ደግሞ የዲስትሪቢሽን ቻነል የምትፈጥረው ነው ማለት ነው። ኢትዮጵያ ውስጥ አምስት ሃይፐር ማርኬቶች አስር ሚድል መካከለኛ የሆኑ ሱፐርማርኬቶች እና አንድ ሺህ የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በግሩ ደግሞ ሄደው ሊገዛ የሚችልበት ሁኔታዎች ብሎ ነው የምንፈጥረው። እነዚህ የሱፐርማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት? ወይም የተለያዩ ያሰባችኋቸው ቦታዎች አሉ? በመላ ኢትዮጵያ ነው የሚከፈቱት። አምስቱ ሱፐር ማርኬቶ ሃይፐር ማርኬቶቹ በውዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነው። ግን አስር የተመረጡ ትላልቅ ሪጅን በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በሱ መሀል አስሩ ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። አንድ ሺዎቹ ግን በመላው ኢትዮጵያ ነው ስራዎች ቅድም ጠቀስ ያደረግከው እንግዲህ የሃሳባችሁት ይሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኛል እና እንግዲህ ኢትዮጵያ ደግሞ ከሰባ ፐርሰንት በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል? ዚህ ፕሮጀክት ራሱ በቀጥታ ሳታይት ወዳሉ ብለን ያሰብ ነው ወደ ሺ ወጣቶችን ነው ያሳድፋል ብለን ያሰብ ነው። ኢንዳይሬክትሊ ደግሞ ያው አይ ለምሳሌ እንግዲህ አሜሪካ ነገር አማዞንን ለበርካታ ሚሊዮን ሰዎች ነው ኢንዳይሬክትሊ ማለት ነው። ኦንላይን ፕላትፎርም ሲፈጠር ለብዙ ሰዎች ሱቅ ሳይከራዩ በቀላሉ ኦንላይን ስፖርት ከፍተው እውቀቱ ያላቸው፣ ካፒታል የሌላቸው ሰዎች ግን ወደ ቢዝነሱ ሊገቡ የሚያስችላቸው ሁኔታ ይፈጥራል። በዛ ላይ ደግሞ በሰርቪስ እና በግልጋሎት ዙሪያ ውስጥ ከዛ ጋር በተገናኘ የሚፈጠሩ የስራ ዕድሎች ይኖራሉ። ያን ትተን በቀጥታ በፕሮጀክቱ ከመቶ ሺህ በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋራ የጋር ይስ በመቅደል ተፈራርመናል እና እነሱ ወደ ስምንት ሚሊዮን የሚጠጉ ሜምበሮች አሏቸው። እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። ኢን ፋክት ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያዎቹ መቶ ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውናል። ነገ ይመረቃሉ። እና ሴንሻሊ ምንድን ነው የሚሆነው? እነዚህ ልጆች በማኔጅመንት ፕሮግራም ውስጥ ከብተው ቅድም የተናገርኩትን አንድ ሺህ ሴንተሮች ብያለሁ ሲሆኑ አይደሉ እነዚ አንድ ሴንተሮች ውስጥ በማኔጅመንት መንት ይገቡና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያቸው ሚሊዮነሮች በነሱ ለመፍጠር ነው የታሰበው። ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል? ይህም የኢትዮጵያ ውስጥ የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቀደም እንዳልኩሽ ኦልሬዲ ስርዓት ተጀምረዋል፣ ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው። ፐርፖዝ ብላክ ዳት ካም ብሎ ማንም ሰው ሊገባ ሊያ የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግነው ነው ያለው፣ ለቴሌ ብርን ለመጠቀም የኮመርሻል ባንክን ብር ለመጠቀም ሌሎችም የአይቲ ከባንኮች ጋር ፋይናንሽል ኢንስቲቱሽንስ ጋር ያለው ኢንቴግሬሽን እየተሰራ ያለው። ሁለት ፌዝ ነው ያስቀመጥነው ፌዝ ዋን ሬንት ኤንድ ስታርት ነው ያለው። ፌስ ቱ ደግሞ ቢልድ ኤንድ ስታርት ነው ያለው። ሬንት ኤንድ ስታርት የሚባለው ለምሳሌ አሁን ሰው ካትካል በአሁን ጊዜ እጁ ጁላይ ሀያ አራት ነው የሚጀምረው በፈረንጆች አቆጣጠር፣ ወይም በኢትዮጵያ ሐምሌ አስራ ሰባት ገንዘብ ሬንት ከተደረገ በኋላ ያንን ገንዘብ ይዘን መቀመጥ አትፈልግም። እስክናገኝ ግንባታ እስኪ ያልቅ ብራን የሚባለው ነገር ስለዚህ ምን የመረጥ ነው ኢትስሊ ስራ መግባት ነው ፈልገው እና በእኛ ታርጌት ጃንዋሪ ዋን ላይ ጋገርን ያለ ነው በአለም ዙሪያ በጥቁር ህዝብ ላይ የሚደርሰውን የዘር መድሎ ለማስቀረት ኢኮኖሚን በመጠቀም ጥቁር ህዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያያዙ ችግሮች ያሉበት ከስርዓት ጋር ከተቋማት ጋር የተዛመደ ችግር ነው እና ለዘመናት ደግሞ ይህንን ለመዋጋት ሲሞከር ነበር አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ? የኛ ለየት የሚያደርገው አካሄዱ ነው። ብዙዎቹ አሜሪካ ውስጥ በተለይ ፍቅሮችን ስናመለወጡ የሚደረገውን ሂደት ካየሽው ፖለቲካል ሂደት ኢኮኖሚ ላይ ያተኮር አይደለም። ፕላስ ብዙዎቹ ደግሞ የሌላው ማህበረሰብ በጎ ፍቃደኝ ናቸው። እነሱ ነው። የኛ የሚለየው ኮምፕሊት፣ ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለውን ሀይል ና የመተባበሪያ መንገዶች ሞዴልስ በመቀየስ በጋራ ሊያሰሩ በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችንን ቢዝነስን በመስራት ና በመፍጠር ያተኮረ በመሆኑ የኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን ይለያል ያልኩት ስኬሉ እኛ ስንነሳ ሶስት ክራይቴሪያ ይዘን ነው የተነሳ። አንደኛ ኢንክሉሲቭ፣ ሁለተኛ ኢምፓክትፉል፣ ሶስተኛ ኢኖቬቲቭ የሆኑ ክራይቴሪያዎችን ይዘን በዚህ ላይ እስካሁን እኛ በምናስቡ ላይ በጥቁሮች ላይ በአጠቃላይ ጥቁሮችን ትልቅ የሆነ ሂጅ የሆነ ኢኮኖሚያዊ መርታ ያመ በሚያመጣ መልኩ ማንም ፕሮጀክት ስዛ ጊዜ ሲጠቀየ ሰሙ የለም ይሄ ዶክተር ፍስሀ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር በሚዲያው ዘርፍ ትሰራ ነበር በአካባቢ ጥበቃ ማርኬቲንግ የመሳሰሉ የተለያዩ ዘርፎች ላይ ትሰራ እንደነበር አስታውሳለሁ ሁሉም ግን በንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው አሁን እንደ አዲስ አዲስ ፕሮጀክት ይዘህ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሀት አላደረብህም እነዛ የተጀመሩ ፕሮጀክቶች ደግሞ ዋኑ እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘ ና እኔም በግለሰብ ደረጃ ታርጌት በመደረግ የተነሳ ነበር እና አሁን ያ ሁሉ ነገር ተቀይረዋል። ኢትዮጵያ የነበረችበት ሁኔታ ና አሁን ያለችበት ሁኔታ ከዱት የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነ ከመጣውም በኋላ በጣም በሚደንቅ ሁኔታ ከመንግስት ተቋማት አካባቢ የደረገልን ያለው አቀባበል፣ አብሮ ለመስራት ያለው ፍላጎት በጣም ሊደንቅ ነው እና ለእኔ አሁን ያለው የፖለቲካ ሁኔታ ተነሳሽነቱም፣ ፍላጎቱም የመንግስት ተቋማት ግልጽ ሆነው ክፍት ሆነው ከግሉ ሴክተር ጋር ለመስራት በግልም ደረጃ የነበሩ ሁኔታ ስለተቀየሩ እኔ እንግዲህ ፐርሶናሊ ነገ እግዚአብሔር የሚያመጣ የሚያቀርበው፣ አሁን ባለው ሁኔታ ግን ኤንካሬጅ ያለ ሁኔታ ስላለ እኔ ያን ኤክስፔክት አላደርገም። ፕላስ በፊት የነበረው ሁኔታ እንደ ተቋምም በግል ደረጃ እኔ ነበርኩ ኦን ማድርገው። አሁን ግን የጋራ የህዝብ የሆነ ሀብት መፍጠር የተንቀሳቀስን ያለ ነው። ቅድም እንዳልኩሽ ከመቶ ስምንት በላይ አባላት አሉት። ፍስሀ ብቻ አይደለም ለቃርጌት እኔ አም ጀስት ዋን ፐርሰን ሀ አይዲያ እንዝ አሁን ለእንግዲህ የሚቀጥለው ሌላም ሲዮ እስከሚመረጥ ወርዋር የበሬቲ እንደ ሲዮ እኔ እያገለገልኩ ያለው ነውና፣ ይሄ በቦርድ የሚተዳደር የህዝብ ሀብት የሆነ ሼር ካምፓኒ ወርዋት የበሬቲ ዶክተር ፍሳሀ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁ የተነሳችሁ በዓለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆና ለማውጣት፣ በኢኮኖሚ ራስን ለማስቻል፣ ገበሬውንም ወጣቱንም መሰረት ያድርጉ የተነሳ ትልቅ ዓላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለመጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው ስለ ጋበዛችሁን እና ክብራችሁ ስለጠራችሁን በጣም እግዚአብሔር ከፐርፐስ ብላክ ኢትዮጵያ ስራ አስፈጻሚ ዶክተር ፍስሐ እሸቱ ጋር ነበር ቆይታ ያደረግ ነው። ለምሽቱ የመረጥናት እንግዳ ሊዲያ ታምሮ ትሰኛለች። ሊዲያ በአሁኑ ሰዓት ብቅ ካሉና ስራቸው እየታወቀላቸው ካሉ የልብስ ዲዛይነሮች መካከል አንዷ ስትሆን በመሰረተችው የዲዛይን ተቋም አማካኝነት ልብሶቿን ለገበያ እያቀረበች ትገኛለች። ከሊዲያ ጋር ቆይታ ያደረገችው ኤደን ገረመው ናት። ቀጥሎ ይሰማል። ወጣት ሊዲያ ታምሩ ሮር አፓረል ኢምፓየር የተሰኘ የልብስ ዲዛይን መሸጫ አላት። ሊዲያ በማኔጅመንት ተመርቃ ሙሉ ለሙሉ ወደ ፋሽን ዲዛይኑ የገባችው ከቅርብ ዓመታት ወዲህ ቢሆንም ስራዎቿ ግን በማህበራዊ ሚዲያው ላይ ተወዳጅነትን እያተረፉ ነው። ሊዲያ ስራዎቼ ሴቶችን በራስ መተማመን እንዲጎናጸፉ የታለሙ ናቸውም ትላለች። ይህ የመጀመሪያ ብራንዲንግ ስጀምር ዝም ብሎ አንድ ተጨማሪ ፋሽን ብራንድ መጀመር አልነበረም። አላማ፣ የሮር አፓረል ዋና አላማ ሴቶች በራስ መተማመናቸው እንዲጨምር እና በህብረተሰቡ ውስጥ ያላቸውን ቦታ እንዲይዙ ማብቃት ነው። አብዛኛው የማህበረሰባችን ክፍል ለሴት ልጅ ያለው አመለካከት ነክለነሰ እንደሆነ ስላየው እያደግኩትም ሲንግል ማምጋ ነው እና ያለውን ቻሌንጅ ስላየውን ከትንሹ ስንነሳ ከተማ ውስጥ እንኳን መንገድ ላይ ሴት ልጅ ወጥታ ስትገባ መጎንተል፣ መላከፍ፣ አላሳልፍ ማለት እንደ መብት የሚቆጠር ነገር ነው። ራሷን ለመከላከል ሴት አይደለሽ እንዲ የሚባል ነገር አለ። ሴት ልጅ ብትማርም ትልቅ ደረጃ ላይ እንድትደርስ አስተዳዳሪ ፖዚሽኖች ላይ እንድትሆን ሳይሆን ተመልሳ በተለምዶ ቤት ስራ የሚባሉትን ስራዎች እንድትሰራ ነው ኤክስፔክት የሚደረገው እና ይህና የመሳሰሉት ኔጌቲቭ የሆኑ የሴትን በራስ መተማመን ብቅ የሚያደረጉ አስተሳሰቦች ባሉበት ማህበረሰብ ውስጥ ሴቶች ከማንኛውም ጫና ነጻ ሆና ባለባበሳ ራሷን እንድትገልጽና ማስተላለፍ የፈለገችውን መልክት በነጻነት እንድታስተላልፍ ነው የሮር ኮንሰርት እና ሶ ልብሶቹ የዲዛይን ኮንሰፕታቸው እያንዳንዱ የምንጠቀመው መስመር እያንዳንዱ የምናደርገው ከለሮች የሚሉት መልእክት አለ። ሴት ልጅ በምትለብሰው ማንኛውንም ነገር መልበሱ አይደለም የዚህ የጥቃቶች ምክንያት ወይም ደግሞ መንገድ ላይ ታስተሄድ እንድትለከብ እንድትሰደብ እንድትኮንተ የሚያደርጋት የለበሰችው አለባበስ ስታይል አይደለም። ግን እንደዛ በምትደረግበት ጊዜ ኮንፊደንሷ ይቀንሳል። ይህን ልብስ ስለለበስኩ ሊሆን ይችላል የሚል ነገር ይመጣል። እንደዚህ ስለሆንኩ ሊሆን ይችላል የሚል ነገር ይመጣል እና በትንሹም ቢሆን ይህንን ለመቅረብ የፈለገችውን እሷን ደስ የሚላትን እሷን ኮንፈርት የሚሰጣትን የምትፈልገውን ሀሳቧን የምትገልጽበትን አለባበስ እንድትለብስ ለማብቃት ነው ሮርን የጀመርኩት እና ከልብሱ ዲዛይን በተጨማሪ በግልጽ መልእክቱን እንዲያገኙት ደግሞ አጫጭር ግጥሞች ለእያንዳንዱ ልብስ ዲዛይን እንጽፋለን። የልብሱን ሀሳብ የሚያስረዱ ግጥሞች እንጽፈን አንድ ላይ የምንሰጡ ሊዲያ ከፋሽን ዲዛይኑ ጎን ለጎን በገጣሚነቱም የመግፋት ሀሳብ እንዳላት ትገልጻለች። ስራዋና ምርቶቿንም በአሁን ሰዓት በድረገጽ በገበያ ላይ ታቀርባለች። ያ ከችግር ነበር የገባውበት ከማጣት ነበረ የጀመርኩት፣ ግን አዳዲስ ከስተመሮችን እዛ ማግኘት ጀመርኩኝ። ያው እዛ ላይ ኦርደር ስቀበል ሪስክ ወስዳለሁ፣ ምክንያቱም ቅድመ ክፍያ የምጠይቀው ነገር የለም። ስለዚህ ካንስል ቢያደርጉ አላገኛቸውም። ያንን ሪስክ ወስጄ ነበረ የጀመርኩት፣ ግን ሰዎች ሞር በቴሌግራም መግዛትን አሁን ለምደዋል፣ የተለያዩ ነገሮችን መግዛት። ስለዚህ ኢንስታግራምም ቴሌግራም ላይ ሳስተዋውቀው የነበረው ምላሽ ጥሩ ሆነ። ስለዚህ ኢንስታግራምም ቴሌግራምም ፌስቡክን መጠቀም ጀመርኩኝ። እንደዛ ነው የጀመርኩት ኦንላይን መስራት። ከዛ በኋላ ወደ ኢንተርናሽናል ደረጃ መግባት በጣም ፈልግ ነበረ። ለዛ ነው የብራንዲ ስምን በእንግሊዝኛ የሆነው ብዙ ኮንሰርት በእንግሊዝኛ የሆነውም እና እንደዛ ለማድረግ ሪሰርች እያደርኩ ያለ አንድ ድረ በጣበኛው ሰዎች ከተለያየ ዓለም ስፍራ ከያሉበት ቦታ መግዛት የሚችሉበትን ሜሰድ አመቻቸውኝ እና በፓርትነርሽፕ ከዛ ዌብሳይት ጋር ሰራለሁ። ሚዲያ ወጣት ሴት ሆኖ የራስን ስራ መጀመር ብዙ ፈተና ዜናዎች እንዳሉትም ታካፍላለች። ስራ የራስን ስራ ለመስራት ስወስን እንደ ፊትም እንደ ወጣትም እንደ ጀማሪም ብዙ ቻሌንጆች ነበሩት፣ አሁንም ድረስ አሉ። የመጀመሪያው ፕሮፌሽናል የሆኑ ኮኔክሽኖችን መፍጠር ነበረ። በስራ አጋጣሚ ከተለያዩ ሰዎች ጋር ስገናኝ አንዳንዴ ከምሰራው ስራ ይልቅ ሞር ሴት ሞኒ ላይ ፎከስ ያደረጉ እና ፕሮፌሽናል ያልሆኑ ጥያቄዎችን የሚጠይቁኝ ሰዎች አገኝ ነበረ ልጅም ነበሩ። ሊዲያ እርሷ ከምትሰራው ሙያ ውጭ የሆኑ የግል ግንኙነቶችን የሚገፋፉ ጥያቄዎች ሲቀርቡላት ትደናገጥ እንደነበረ ትገልጻለች። ነገሮችን ለማከናወን የባለሙያ እገዛ ስላልነበራትም መቸገሯን ነው የምትገልጸው። በተለይ ለምትሰራው ስራ ጥሪቃ ከየት ማግኘት እንዳለባት አለማወቃ ስራውን ስትጀምር ከነበሩት እንቅፋቶች መካከል አንዱ መሆኑን ታስረዳለች። መጀመሪያ ላይ በተለይ ለምሳሌ ሮማቴሪያሌት እንደማገኝ አላውቅም፣ ምናምን እንዳልኩት ሚንተርም ስላልነበረኝ እንደዛ ለማግኘቱ በሚሄድባቸው መንገዶች ኖር፣ ከስራው ውጪ ስለ እኔ ፐርሰናል ፍላጎት እኔን የት ነው ማገኘሽ ምናምን ሰዎች አገኘ ነበረ። በጊዜ ሂደት የገበያም ሆነ የጥሬቃ አቅርቦት የመሳሰሉት ችግሮቿን መቅረፏን የምትናገረው ሊዲያ ሊዲያ ጾታዊ ጥያቄዎች ሲነሱ ግን ምን አይነት ምላሽ እንደምትሰጥ አለማወቃ በራሱ ነገሮችን አስቸጋሪ አድርጎባት እንደነበርም ትናገራለች። መጀመሪያ አካባቢ ፍርሃት ነበረኝ። ለምሳሌ ይህን ኮኔክሽን ድጋሚ ላላገኘው እችላለሁ፣ በዚህ ምክንያት ላጣው እችላለሁ ምናምን ብዬ ስለምፈራ ዝም ብዬ መልስ ነበረ ከስራ ውጭ የሆኑ ጥያቄዎች ሲሆኑ ከዛ በኋላ ግን ሌላ ልፋት ሌላ ኮኔክሽን ለማግኘት ድጋሜ መልፋት ቢኖርብኝም እንደዚህ አይነት ጥያቄዎችን ግን መመለስ እንዳይለብኝ ትረዳ ኖ ማለት ጀመርኩኝ። ፍርሃቴ መቀነስ ጀመረ። ሊዲያ ሌላኛው ፈተናዋ ደግሞ የገንዘብ ችግር እንደነበረ ነው የምትገልጸው። የስራ ቦታ ለመከራየት ወይም ሰው ለመቅጠር የሚሆን መነሻ ገንዘብ አልነበረኝም እና ስራይንም ለማህበረሰቡ ለማሳየት ሱቅ ወይም ሚሆነ ዲስፕሌይ ማድረግበት መንገድ ማጣቱም ትልቅ ቻሌንጅ ነበር ለኔ። ከዚህ ቀደም ስለ ኢንዱስትሪ እውቀት ያለው ልምድ ያለው ሜንተር ማጣትም ሌላው ቻሌንጅ ነበረ። የማውቀውን ነገር እንዳለ ራሴ ሞክሬ ወይ ወድቄ ወይ ተነስቼ ነው የተማርኩ። ሮር አፓረል ኢምፓየር ሴቶችን በራስ መተማመናቸውን ለማጎናጸፍ ሲባል አርማውን የሴት አንበሳ ማድረጉን የምትናገረው ሊዲያ ስራዎቿን በቅርቡ ለዓለም ገበያ ጉዳይ ማቅረብም ህልምም አለኝ ትላለች። ህልሜ በዓለም ደረጃ ይህን ኮንሰፕት ሆኖ በዓለም ደረጃ ሴቶችን እንዲበቁ ሴቶችን በራስ መተማመናቸው እንዲጨምር በህብረተሰባቸው ውስጥ ያለው በህብረተሰብ ውስጥ ትክክለኛ ቦታቸውን ከተጽዕኖ ነጻ ሆነው እንዲይዙ ማብቃት ነው። የምንጠቀማቸው ማቴሪያሎች በአብዛኛው ደግሞ የኢትዮጵያና የአፍሪካ ምርቶችን ነው። በዚህ ውስጥ ይህንን ለዓለም ለዓለም ገበያ ማቅረብ ነው። ሊዲያ እንደ ወጣት ስራ ፈጣሪ ስራ ስትጀምር ከዲዛይን ምንም አንስቶ እስከ ሽያጭ ድረስ ሁሉንም ነገር ትሰራ እንደነበረ ገልጻ፣ አሁን ላይ ግን ሮር አፓረር አራት ሰራተኞች እንዳሉትም ትናገራለች። እስካሁን ድረስ በአውስትራሊያ በሚገኝ ተቋም አማካኝነት በድረገጽ ላይ ሲሸጥ የቆየውት ልብሶቿም በቅርቡ አዲስ አበባ ላይ የመጀመሪያ ሱቋን በመክፈት እንደምታስፋፋው ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ kabe na fashi man nim da ele da si da vitir sakash ban mi kai mu du gboto kishi maum asitash fa asra so sor sakash walking about kilun ndi ta fitenya kash pow daw da matoch zurae aka pad nafis don faka bahu patam kash sare ma fresh lash garau shantararo kish be paw paw tapap la i i አድማጮች ለምሽት የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳቸው ያመሸነው ስመልሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰይ በለን መልካም ሽትማንም ጋ

I'm not even telling you that's the best I